የባህል መድረክ የጥበብ ሥራን ከማየትና ከማድነቅ በላይ ለተጠባቢው ፍቅርና አክብሮትን የሚለግሰው ውድ ሕዝብ አሁንም የጋሽ ፍቃዱን መታመም ከሰማበት ጊዜ ጀምሮ ያሳየው ወደር የሌለው የፍቅር ምላሽ እጅግ የሚያስደስት ነው። በመላው ዓለም የሚኖሩ ኢትዮጵያውያን ለወገን ደራሽ ወገን ነው በሚል ከልብ በመነጨ ፍቅር ወገናዊነታቸውን በተግባር እያሳዩ ነው። በጸሎት ከማሰብ ጀምሮ ኩላሊታችንን መለገስ እንፈልጋለን የሚሉና በሀሳብም በገንዘብም የደገፉ በርካቶች ናቸው። አሁንም አለሁ ባይነታቸው ይቀጥል፣ እግዚአብሔር ያክብርልን ይላል በማህበራዊ መገናኛ ዘዴዎች በሺዎች የሚቆጠሩ አድናቂዎቹ፣ ወዳጆቹ ከጻፉት አስተያየት አንዱ ነው። ከትናንት በስቲያ መሻሹ ላይ ደግሞ የጤና ጥበቃ ሚኒስቴር አርቲስት ፈቃዱ ተክለ ማርያም በነጻ ሙሉ የኩላሊት ንቅለ ተከላ በሀገር ውስጥ ማድረግ እንዲችል ፈቃድ ሰጥቷል የሚለው ዜና ኢትዮጵያውያን ጆሮ ከደረሰ በኋላ አቤት አንድነትና መተጋገዙ ሲያምርብን! ደስ የሚል ዜና ስለ ፍቄ የደስታችን ተካፋይ የሆናችሁ ሼር ሼር ሼር ሲሉ ኢትዮጵያውያኑ በተለያዩ የማህበራዊ መገናኛዎች ደስታቸውን አካፍለዋል፣ አጋርተዋል። ይቺ ሼር ሼር ሼር ምንድነች? እንዳትሉኝ ማህበራዊ መገናኛ የወለዳት ከእንግሊዘኛው ቃል የተዋሳት አካፍሉ፣ አሰራጩ፣ አጋሩ ማለት መሆኑ ነው። እናም ዛሬ ስለ አርቲስት ፈቃዱ ተክለ ማርያም ጥበባዊ ስራዎች እንዲሁም ስለ ኢትዮጵያ የኪነ ጥበባት ማህበር ትንሽ ልንል ቅንብር ይዘናል። መልካም ቆይታ የአባዬ ስልክና እንዲህ እንደ ዛሬው በየሰው ኪስ ሳይከሰከስ በፊት ስልክ ተአምራዊ የሀብት መለኪያ ነበር። አቤት ስልክ እንዴት እንደሚከበር እንደሚፈራ! ያኔ ኔትወርክ እንጂ ስልክ አልነበረም። ዛሬ ግን ዛሬ ግን ስልክ እንጂ ኔትወርክ በአሌክስ አብርሃም የተደረሰ የዶክተር አሸብርና ሌሎች ከተሰኘው የአጭር ልብ ወለድ መድብል የአባዬ ስልክና ባዮሎጂ የተሰኘውን አጭር ድርሰት አርቲስት ፈቃዱ ተክለማርያም በመድረክ በንባብ ካቀረበው የተወሰደ ነው። አርቲስት ፈቃዱ ተክለማርያም ሲነሳ የብዙዎች የቲያትር ፍቅር እየጎለበተ የመጣው በፈቃዱና እንዲሁም ከሱ ትንሽ ቀደም ብለው በነበሩት በአርቲስት ደበበ እሸቱ ዘመን እንደሆነ የተለያዩ ሰዎች አስተያየቶቻቸውን ይገልጻሉ። አርቲስት ፈቃዱ ተክለ ማርያም አልጋል ያዘም እንጂ ታሟል መባልን ሲሰማ በተውኔቱ መድረክ ከፈቃዱ ተክለ ማርያም የቴድሮስን ወኔ የተቀበለው በራዲዮ በሚያቀርባቸው የተለያዩ ትረካዎች በፍቅሩ የተነደፈው ሁሉ አንድነቱን አሳየ። የቅርብ ወዳጁ የሆነው የብሔራዊ ቲያትሩ አርቲስት ቴዎድሮስ ተስፋዬም ይህንኑ ነው የገለጸው። ፍቄ በሱ ዘመን የነበሩ የኪነ ጥበብ ባለሙያዎች አንዳንዶቹ ከሀገርም ወጥተዋል፣ ሌሎቹ ከአርቱም ወጥተዋል። እሱ ብቻ ነው አሁን አርቱ ላይ ያለው የሚያከብር ጥበብን፣ እሷ ጥበብ ራሷ የምታከብረው ለሰራቸው ስራዎች ሁሉ የማይኩራራ ክብሩን ከትንሽ እስከ ትልቅ በሄደበት ቦታ ላይ የሚገልጽ አንድ ቀን ደከመኝ ሰለችኝ የማይል ህዝብ በጥራው ቦታ ላይ የሚገኝ ሙያውን የሚወድ ሙያውን የሚያከብር ሰው የሚወድ ቤተሰቡን የሚወድ ሰው ነው ፍቃዱ። ከዛ ባሻገር ደግሞ እስካሁን ድረስ ለአእምሯችን የደነቀን ነገር በጣም በጣም በጣም የህዝብ ፍቅር ያለው በቁሙ በእውኑ ይሄን ማየቱ ራሱ የሚያስደንቅ ነው። ፍቃዱ የኪነ ጥበቡ አርማ ነው። በመድረክ ላይ እንግዲህ አርቲስት ፈቃዱ ተክለ ማርያም በአብዛኛው በንግስናው አሊያም ደግሞ አፄ ቴዎድሮስን ሆኖ በመተወኑ ነው የሚታወቀው እና እንግዲህ ይህንን በተመለከተ ከመድረክ ጀርባ የምትባባሉት የላችሁም? አይ፣ ምንድን ነው አክተሮች ሆነን እሱ ንጉስ ሆኖ ስንሰግድለት አልነበረም ስቴጁ ላይ። ከዛ ደግሞ ወጥቶ ኖርማል ሰው ሆኖ ደግሞ ስንገናኝ ደግሞ ያው በተመሳሳይ ሁኔታ ወንበስ ፊት ለፊት ቀልጅበት ይስቃል። ስለዛ ተደግማታ አለ እያለ ይስቃል። እንደውም እሱ አንዳንድ ሚኒስት የሚቀልደው ቤተ መንግስት የሌለው ንጉስ እያለ ነው የሚቀልደው። ሲወጣ በፊት እንደውም በትራንስፖርት አለ ይሄድ የነበረው መኪና የሌለው ንጉስ ይላል ራሱ። እንጂ እንዲህ እያለ በራሱ አንዳንዴ ይቀልዳል። በአርቲስት ፈቃዱ ተክለማርያም ንግስና ሌላው ታዋቂና ተወዳጁ የመድረክ ንጉስ ደበ በሸቱም ይስማማል። የተደረገው መነሳሳት እኔን ብቻ ሳይሆን መላውን የጥበቡን የተሰዎች ና ኢትዮጵያውያንን በሙሉ ያስደሰተ ነገር ነው። ምክንያቱም በአጭር ጊዜ ውስጥ ከፍተኛ ብር ያደረገ ነው። ይሄ ደግሞ እስከ ዛሬ ድረስ በፍቃዱ በመድረክ ሙያው ላይ ያደረገውን አስተዋጽኦ በተመለከተ ህብረተሰቡ ምላሽ እየሰጠ ይመስለኛል። ፍቅሩን እየገለጸለት ነው። እና ይሄ ደግሞ ለፍቃዱ የተደረገ ብቻ ሳይሆን ለሁላችንም እንደተደረገ አድርጌ ነው እኔ ማየው። የጸጸት ፊልም ደራሲ እና በአሁኑ ወቅት በለንደን የኢትዮጵያ ቅርስ ማበልጸጊያ ማህበር ሊቀመንበር አቶ አለባቸው ደሳለኝ ኢትዮጵያ ሳሉ ከአርቲስት ፈቃዱ ተክለ ማርያም ጋር ሰርተዋል። ስለ ፍቃዱ ተክለ ማርያም የትወና ብቃት እንደዚህ ነው ብሎ በዚች አጭር ደቂቃ ለመግለጽ ከአቅም በላይ ነው። በተለይ ፍቃዱ እንግዲህ እኔ ለመጀመሪያ ጊዜ ያወቅኩት አፄ ቴዎድሮስን ሲጫወት፣ ታዲያ በዚያን ጊዜ ሁላችንም እንደዚህ በጣም ወጣቶች ነበር። ፍቃዱ ደግሞ በዚያን ጊዜ በጣም ወጣት ነው። የእውነት ዓለም ቴዎድሮስን በህይወት የምታይ ነበር፣ አስመስሎ የሚጫወት እና እንደ አጋጣሚ ደግሞ እድል ደርሶኝ ከሱ ጋራ በተለይ ጸጸት የሚለውን ፊልሜን ስሰራ እሱ ደግሞ ትልቅ ፕሮዳክሽን ነው ከአስቴር ፊልም ቀጥሎ የተሰራው ላይ አብረን ሰርተናል ማለት ይቻላል። በዚያ ውስጥ ዳኛ ሆኖ ነበር የተጫወተው እና ፈቃዱ ከዚያ በኋላ በጣም በጣም የቅርብ ወዳጆች፣ የቅርብ ሰዎች ነን። እንደውም እኔም እሱን በማገኘው ጊዜ መይሳው ይሞት ስለሆነ ምለው መይሳው ብሎ የቅጽል ስም አወጣልኝ። ያው ወዲያው ጓደኞች የተቀባበሉት እና እስከ አሁን ድረስ ስንደዋወል የሚጠሩኝ መይሳው እያሉ ነው። ሌላዋ የአርቲስት ፈቃዱ ተክለ ማርያም አድናቂ አድናቂና ጓደኛ የአቤኔዘር ፕሮሞሽን መስራችና በሀገረ ሰሜን አሜሪካ ከታዋቂው ገጣሚ ከኢሳያስ ልሳኑ ጋር የኢትዮጵያ ዲያስፖራ ራዲዮ አዘጋጅ ቅድስት ተስፋዬ ወይም ቅድስት አቤኔዘር ናት። ፍቃዱ ተክለማርያም ስናየው መጀመሪያ ትያትር እንድንወድ ያደረገን ሰው ነው። በቅርብ አውቀዋለሁ ስል እኔ ቴ ቢሮዬ ብሔራዊ ቲያትር አካባቢ በነበረበት ጊዜ ሁልጊዜ ብሔራዊ ቲያትር በሚሄድበት ጊዜ ጋሽ ፈቃዱን አገኘዋለሁ አቤኔዘር ፕሮሞሽን ውስጥ እያለሁ ማለት ነው። አወረዋለሁ ያለ ውሃ አነጋግረዋለሁ። ባገኘሁት ቁጥር ጋሽ ፍቃዱ ወንድምሽ ነው እና የበለጠ ጥበቡን እንድትወጁ የእሱ ትሁት መሆን የበለጠ ደግሞ አንቺ ውስጥ ሌላ ትህትና እንዲኖር፣ ምክንያቱም ጋሽ ፍቃዱን የሚያክል ትልቅ ሰው እኛ ምንም በቲያትር ጥበብ ውስጥ ገና ሀ ብለን ልንጀምር ያንን ሰዎች ጋር ሲገናኝ እየሳቀ እየተፍለቀለቀ በጨዋነት የሚያወራት ነው እና ከዛ ሁሉ መድረክ ላይ ከምታዩ ትልቅ ነገር ውስጥ ወጥቶ አጠገብሽ ጋር ቁጭ ሲል ደግሞ ወንድምሽ ነው ጓደኛሽ ነው እና የበለጠ ሙያሽን እንድታከብሪ የሚያደርግሽ ሰው ነው። በመድረኩ ዓለምሳይ ተሸዋል እንደው ከቲያትሮቹ የምታደንቂው ወይም ደግሞ እንደው ከአእምሮሽ የማይጠፋው እኔ እንግዲህ መጀመሪያ የምልሽ ጋሽ ፈቃዱ ለመጀመሪያ ጊዜ ባለ ጉዳይ በሚል የቴሌቪዥን ድራማ ነው የማውቀው። ከዛ በኋላ እንግዲህ ቴድሮስን ሲሰራ፣ ሀምሌትን ሲሰራ፣ ባለካባ ባለ በጣም ብዙ ቲያትሮች ሲሰራ ጋሽ ፈቃዱ በብዛት አሁን ፍቄን ሳ ሰብስበው ሁል ጊዜ ንጉስ ሆኖ የሰራባቸው መድረኮችን ነው የማስታውሰው። ንግስናውን ነው የማየው። በአንድ ወቅት በኢትዮጵያ ውስጥ የነበረ የሽልማት ድርጅት ሲሸልም አንድ በአጋጣሚ አሊያስኩትም ምናምን ለእሱ ለራሱ ደውዬ በዛ ሰዓት አውርቼዋለሁ ኢትዮጵያ በነበርኩበት ጊዜ ማለት ነውና፣ ንጉስ ቢነግስ ምን ይደንቃል የሚል ግጥም መጥቶልኝ የጻፍኩ ስንኝ ነበር። አሁን አላስታውሰውም፣ ግን በዛ ጊዜ ለጋሽ ፈቃዱ ኢትዮጵያም ስለነበርኩ ደውዬ ምን ይደንቃል ንጉስ ትልቅ ነው ንጉስ ነው ሲባል ምን ይደንቃል ብየዋል። ኢትዮጵያውያን የጥበብ ሰራተኞች ከጥበባዊ ሙያቸው በስተቀር የራሴ የሚሉት ሀብት አለማትረፋቸው፣ በተለይ ደግሞ ጠቢባኑ ከዚህ ዓለም በሞት ሲለዩ የአንድ ሰሞን ወሬ ሆኖ መረሳቱ በችግር የሚኖሩትን ለሙያው ተገዢ የሆኑትን የጥበቡን ባለሙያዎች ያስከፋ መሆኑ ተሰምቷል። በእርግጥ ጠቢባኑ ማህበር የላቸው ምን አርቲስት ደበበ ሸቱ እንደሚለው አለም የለምም ማለት ይቻላል። አለም የለምም ልትዩ ትችላለሽ። ሁለት ሶስት ማህበሮች ይኖራሉ። እኛም ጋር ይሄ ችግር እየገባ ነው። የሚመለከታቸውም የማይመለከታቸውም ማህበር ይከፍታሉ። ግን ጥበቡ ባለቤቶች ለጥበቡ ውስጥ ገብተው በማገልገል ላይ ላሉት በእውነት ለምንም ሳይሆን ጥበቡ ለፈጠረባቸው ፍቅር ምላሽ ፍቅራቸውን ለሚከብሩት የጥበብ ባለሙያዎች ምንም የሚያደርግላቸው የሚጠቅማቸው ነገር የለም። ማህበራቸው ምንም፣ አሁንም ነገም፣ ተነጎዳም ከዚህ በፊትም ሰው ሲታመም በልመና ነው የሚታከመው በድረሱልን ጥሪ ነው የሚጮኸው። እንደ ወጉ እንደ ማዕረጉ ብንታደሉ ኖሮ የራሳችን ማህበር እኛን ብቻ ሳይሆን ሌላውንም ሊያወጣ የሚችል ሙያ ነበር ያለ። ግን አላሰብንበትም፣ በጥንቃቄ አልተደራጀንም። ማህበርም አለም የለም የሚባልበት ደረጃ ነው እንጂ አለ ብዬ ሙልቼ መናገር አልችልም። አንዳንድ ጊዜ ብቻ ሰው ሲሞት፣ አንድ የጥበብ ባለቤት ሲሞት ሄዶ አበባ ማስቀመጥ አይደለም ትልቁ ነገር። በቁም እያለን መተሳሰብ፣ በቁም እያለን መጠያየቅ፣ በቁም እያለን መግባባት፣ አንድነት መፍጠር በዚህ ነው መጠቃቀም የምንችለው። ግን አሁን እንደዚህ አይነት ነገር የለም በፍጹም። እና ማህበር አለ አልልሽም። እንደው ግን ጋሽ ደበበ ለዚህ ምንድን ነው መንስኤው? ምንድን ነው ይሄ አለም የለም ለመባሉ? ሁለተኛ ሰው ሲታም፣ ሲሞት ብቻ መሰብሰቡ ምንድን ነው ጥቅሙ? ምንም ጥቅም የለውም። ሲሞት እኮ ድንጋይ መጫነው አበባ መጫነው አትነሳ ብሎ ማረጋገጥ ይመስለኛል መሞቱን። እኔ አበባ አስቀመጡልኝ አላስቀመጡልኝ ምንም ከቁጥር እና ቁም ነገር የማገባው ነገር አይደለም። በቁም እያለን ነው መረዳዳት ያለብን። ጠንካሮችም አይደለንም። ብልጣ ብልጦች ናቸው፣ አሁን ማህበሩን እየመሩ ያሉ። ማህበር የሚባለውን ነገር ማህበርም አይደለም። ማህበር የሚባለውን ነገር ስርዓቱን ተከትሎ ሄዶ በምርጫ የሚቋቋም ማህበር ነው የሚያስፈልገን ባለሙያው የሚያምንበት ማህበር ነው የሚያስፈልገን። ባለሙያው ሳያምንበት ዝም ብሎ ከመሬት ተነስቶ አንድ ቀን እንደ ሙጃ የሚበቅል ማህበር ምን ያደርግን? ምንም ጥቅም የሚሰጠን ነገር የለም። ብቁ የሆኑ ባለሙያዎች አሉን እኮ። ህብረተሰቡ ደግሞ ይወደናል፣ ምንም ጥያቄ ውስጥ የሚገባ አይደለም። ህብረተሰቡ በችግራችን ከጎናችን ነው የሚቆመው ጊዜ ግን ትክክለኛ ነገር ይዘን አልቀረብንም ህብረተሰቡ ጋር። ለዚህ ነው እኮ ዛሬ ፍቃዱን የሚያህል ባለሙያ፣ ፍቃዱን የሚያህል የጥበብ ሰው፣ ፍቃዱን የሚያህል አስተዋጽኦ ለጥበቡ ያደረገ ሰው ራሱን በራሱ ማሳከም አለመቻሉ ምንድን ነው የሚያሳይ? እኛስ ብንሆን በእሱ ቦታ ያለ ነው ምናልባትም አሁን የ የፍቃዱ ተክለ ማርያም እንዲህ መሆን ምናልባት ሁላችንንም አጠናክሮ ለወደፊት ከልመና የምንወጣበትን መንገድ የሚከፍትልን ይሆናል። ፍቃዱ ድኖ ያንን ማህበር በሱ ስም በሱ ምክንያት በሱም ችግር የተነሳ የተቋቋመ ድርጅት ሆኖ ማህበር ሆኖ ሁላችንንም የሚጠቅም ነገር እንደሚያይ ተስፋ አደርጋለሁ። ምክንያቱም በፍቃዱ ባካችሁ፣ ህዝቡን አታስቸግሩ፣ ከነ ክብሬ ልሙት፣ ተውኝ እባካችሁ ነው ያለው። ተመርጦ አይደለም እኮ ኮሚቴው፣ ኮሚቴው በፈቃደኝነት ይህንን ሰው ማዳን አለብን ብሎ የተነሳው ትክክልም አካሄድ ይመስለኛል እና እግዚአብሔር ብርታቱን ይስጠንና አሁን የጀመርነውን የፍቃዱን ሁኔታ ጉዳይ ካስተካከልን በኋላ የሚፈርስ ነገር ሳይሆን በዚሁ ቀጥሎ ማህበር የሚመሰረትበት ጥንካሬ ያለው ማህበር የሚፈጠርበት ለእኛ ብቻ ሳይሆን ለሌሎችም ኢትዮጵያውያን የምንደርስበት አንድ ድርጅት እንደምናቋቁም ተስፋ አደርጋለሁ። እግዚአብሔር ይርዳንና አንዱ ችግራችን በጋራ አለመሰባሰባችን ነው ያለው። አርቲስት ቴዎድሮስ ተስፋዬ በበኩሉ የተለያዩ ማህበራት በየወሩ ገንዘብ ከመሰብሰብ በስተቀር ለጥበቡ ባለሙያ እና ለሙያው የፈየዱት ነገር የለም ሲል ተናግሯል። አዎ አንዱ ችግራችን ይሄ ነው። የሚገርመው የዛሬ አ ከሁለት ና አስራ ሶስት ዓመት እኔ በግሌ ኢትዮጵያ ናሽናል ቲያትር አንድ ማህበር አቋቋመን ከጥላሁን ገሰሰ ጀምሮ ወደ አስር አባላት የሚገኝበት ኢትዮጵያ የኪነ ጥበብ ሙያተኞች የበጎ አድራጎት ማህበር ብለን አቋቋመን። እነሱኑ ይዘን ገቢዎች ሄደን የሁለት ሚሊዮን ብር ትኬት ተፈቀደልን። ከዛ አንድ ትል ሶስት ትርኢት ሰራን። ራሳቸው ሁሉም ባሉበት በዛ ትርኢት የተገኘውን ገንዘብ ከክብር ዘበኛ፣ ከፖሊስ ሰራዊት ከድሮ የነበሩ ትናንት አቶች አሁን ቤታቸው ወድቀው የነበሩ ሚላስ የሚቀመስ ያጡትን ህዝብ የማያስታውሳቸውን ወገኖች እየዞርን ፈጠን እየዞርን አገዝን አደረገ። ከዛ በኋላ እንግዲህ ምን ተፈጠረ? መሀሙድ ከኢትዮጵያ ውጭ ወጣ፣ ጥላውን ሚኒሊክ አምራት ሞላ እነ እንግዲህ አለፉ። በህይወት ሲያልፉ እየተመናመነ እየተመናመነ መጣና አለማየሁ እሸቴ፣ እኔና ተሾመ ሲሳይ ከዛ ረጋኝ ራሽ ቀረን በቃ ክፍተት ተፈጠረ። ከዛ በኋላ እና ያ ኮሚቴ ያኔ ቢንቀሳቀስ ኖሮ አትጠራጠሪ፣ የመንግስት ከፍተኛ ድጋፍ ያገኝ ነበር። ልክ እንደዚህ ሁሉ እነኚህ ማህበራት የሚባሉት ሁሉም በየወሩ ገንዘብ ከመሰብሰብ በስተቀር በዚህ ለአንጋፋ አርቱን እዚህ ደረጃ ላይ ላደረሱ የኢትዮጵያ እውቅ የኪነ ጥበብ ባለሙያዎች የፈየዱት ነገር የለም። አንዲት ነገር ስትፈጠር ብቻ በድግ ብለው ሆኖት ብለው ተነሶ እርስ በርሳቸው መጋጨት ነው እንጂ እገዛ የለም፣ ህብረት የለም። አንዱም በፍቃዱ ጉዳይ ላይ የዚህ ነገር ላይ ደረስ ነው። አንዱም ህብረት ስላጣ ነው። የእኛ ጠቢባን ጥበብን ነው ይዘው የወጡት ያለችን በሰ የሰሜን አሜሪካ የኢትዮ ዲያስፖራ ሬዲዮ አዘጋጅ ቅድስት ተስፋይ በበኩሏ የእኛ ጠቢባን ጥበብን ነው ይዞ የወጡት። እውነተኛ ጠቢባኖቻችን ባለሀብቶች አይደሉም። የህዝብ ፍቅር ነው ያላቸው፣ የጥበብ ፍቅር ነው ያላቸው። ወደኋላ ሄደን እነ ሙናይን ስናስብ ልጆቻቸውን ቀብር ለመቅበር ሳይደርሱ መጀመሪያ ቲያትር የሰሩ ንጹ ሰዎች ያሳለፈች ናት የኢትዮጵያ ኪነ ጥበብ። ትልልቅ ሰዎቹ ሁልጊዜ ጊዜ ይቸገራሉ። እኔ እምልሽ ይሄ እንደ መክሊትም ሆኖ ሳይሆን አይቀርም። በቲያትር ጥበባችን ላይ፣ በሙዚቃችን ላይ ትልልቅ የጥበብ ሰዎች ትልልቅ የደሙላት ጥበብን በጣም በፍቅር የሰጧት እንደ ችግር ያጋጥማቸዋል ይሄ ችግር እንዲያውም ፍቃዱ እንዲወጣ የማይፈልገው ችግር ነው አሁን የጋሽ ፍቃዱ መታመም ግን የኢትዮጵያ ህዝብ የጨዋነት ትልቅ እድል አጋጥሞ ብዬ አስባለሁ እንግዲህ ሀምሳ ሎሚ የሚባል አለ የኢትዮጵያ ህዝብ አጋጣሚ አግኝቷል ፍቅሩ ነው የሚገልጽበት አጋጣሚ አለ እና ወንድማችንን እግዚአብሔር ይፈውሰዋል ጋሽ ፍቄ እግዚአብሔር ይማረው እግዚአብሔር ያድነዋል ይሄን አምናለሁኝ ግን የኢትዮጵያ ህዝብ የተሰጠውን ፍቅር የሚመልስበትን አጋጣሚ አግኝቷል ብዬ ነው የማስበው ምክንያቱም የቲያትር ጥበብ አገር ነው። እኛ ጥበብን የምናደንቀው ኢትዮጵያውያን ስለሆነ ደግሞ የበለጠ በኢትዮጵያ ውስጥ ፍቅር ያለን ጥበብ ስለምንወድ ነው። እኛ ምስ ጥበበኞቹ እነዚህ ቲያትር ጥበብ በይ የሙዚቃ ጥበብ በይ ኪነ ጥበብ ውስጥ ያሉ ሰዎች የተለየ የሀገር ፍቅር አላቸው። ያ ማለት ከምንም የመጣ ሳይሆን ኢትዮጵያና የኢትዮጵያ ኪነ ጥበብ መተሳሰር ነው። አርቲስት ደበበ እሸቱም አሁን ለጊዜው አንድ መልእክት ብቻ ማስተላለፍ ነው የምፈልገው ሲል ቃለ ምልልሱን አብቅቷል። ይህ አንድ መልእክት ነው አሁን ያለኝ፣ ፍቃዱን ረድተን የፍቃዱን ህይወት አትርፈን ፍቃዱን እንደገና መድረክ ላይ በጠነከረ መልኩ አሁንም ጠንካራ ግን በበለጠ ጠንክሮ እንድናየው እግዚአብሔር ፍቃዱ ይሁን እና ሁላችንም ለፍቃዱ እንቁም። ምክንያቱም ፍቃዱ ለእኛ ሰበብ ሆኖ ነው የታመመልብ እና ይህንን የመድረክ ንጉሥ እናድነው ነው የምለው። አድማጮች ለቃለ ምልልሱ እየተባበሩንን ሁሉ በዶቸ በለ ስም እያመሰገንኩ በዚሁ የዕለቱን መሰናዶይን አጠናቅቃለሁ። አዜብ ታደሰነኝ ጤና ይስጥልኝ።